ጥያቄ ስድስት ሙሐመድ የአላህ መልእክተኛ መሆናቸውን መመስከር ማለት ምን ማለት ነው? መልስ፣ ትርጉሙ አላህ እሳቸውን አብሳሪና አስፈራሪ አድርጎ ለዓለማት የላካቸው መልእክተኛው መሆናቸውን መመስከር ማለት ነው። በዚህ ያመነ ሰው የሚከተሉት ነገሮች ግዴታ ይሆኑበታል። አንደኛ ያዘዙትን መታዘዝ፣ ሁለተኛ የተናገሩትን አምኖ መቀበል። ሶስተኛ እርሳቸውን አለማመፅ። አራተኛ እሳቸው በደነገጉት ካልሆነ በቀር አላህን አለማምለክ ነው። ይኸውም ሱናቸውን በመከተልና ቢድዓን በመተው ነው። የላቀው አላህ እንዲህ ብሏል። መልእክተኛውን የሚታዘዝ ሰው በእርግጥ አላህን ታዘዘ። ሱረቱ ኒሳ رأت تقبو الله عندهم بلال وما ينطق عن الهوى إن هو إلا وحي يوحى كلب ولدم أين نقرم إرسو يم يمي رأي إنجي ليلى عيد الله الله عندهم بلال لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا. لأن أنت الله هننايا مجر أن يمك الجل نسو الله هنبذل يا وساء بالله ملك ملك ملكا مكة الألاج سورة الأحزاب حياة.